The voice of America. you Ye, are America dims radio tavana. የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። ህብረተሰቡ የኢቦላ ቫይረስን በተመለከተ በማኅበራዊ ድረገጾች የሚተላለፉ አንዳንድ መሠረተ ቢስ ያላቸው መረጃዎች መስማት የለበትም ሲል የኢትዮጵያ ጤና ጥበቃ ሚኒስቴር ዛሬ አሳሰበ። ሌሎች ዘገባዎችንና ዝርዝሮችን ይዘናል። ጤና ስጥልን እንደምናመሻችው። ክቡራን አድማጮች ከዛሬ ረቡዕ ህዳር ዘጠኝ ሁለት ሺ ሰባት ዓመተ ምህረት ስርጭታችን ጋር አስተናጋጃችሁ አሉላ ከበደ ከአቀናባሪ ኃይሉ ታምራትና ከስርጭት መሐንዲሷ ዛሐራት አቡዘይድ ጋር እስከ ምሽቱ አንድ ሰዓት ተኩል አብረናችሁ እናመሻለን። አሁን የሰዓቱ ዜና ይቀድማል። ከቆን ይታየ ጤና ስጥልኝ እንደምናመሻችሁ። የምዕራብ አፍሪቃን ሀገሮች ያጠቃው የኢቦላ ወረርሽኝ የቫይረሱን መዛመት ለመቆጣጠር ለተያዙት ጥረቶች ምስጋና ይግባቸውና በሀገሮቹ ምጣኔ ሀብት ላይ ቀደም ብሎ በተዘጋው ደረጃ ጉዳት የሚያደርስ አይሆንም አሉ አንድ የዓለም ባንክ ባለስልጣን። የባንኩ የአፍሪካ ዋና ኢኮኖሚስት ፍራንቼስኮ ፌሬራ ዛሬ ደቡብ አፍሪቃ ጆሃንስበርግ ውስጥ በተደረገ ስብሰባ ባሰሙት ንግግር በምጣኔ ሀብት ላይ የሚያመጣው ጉዳት ከሶስት እስከ አራት ቢሊዮን ዶላር ይደርሳል ብለው እንደሚጠብቁ አስታውቀዋል። ባለፈው ጥቅምት በወጣው አሃዝ ወረርሽኙ ከሶስቱ ሀገሮች ከጊኒ፣ ሴራሊዮንና ላይቤሪያ አልፎ ከተዛመተ የሚያስከትለው ጉዳት እስከ ሰላሳ ሁለት ቢሊዮን ዶላር ሊያሻቅብ ይችላል ብሎ ነበር። ቫይረሱ ወደ ሌሎች ሀገሮች እንዳይዛመት ለመቆጣጠር የተያዙ ጥረቶች በአመዛኙ የተሳኩ ሆነዋል ሲሉም የዓለም ባንኩ ባለስልጣን አስረድተዋል። ሴኔጋል እና ናይጄሪያ ለቫይረሱ የተጋለጡባቸው ሰዎች የነበሯቸው ሲሆን፣ በአሁኑ ወቅት ግን ከቫይረሱ ነፃ መሆናቸው ታውጆላቸዋል። በአነስተኛ ደረጃ ቫይረሱ እየተዛመተባት ያለችው ማሊም ልትቆጣጠረው ጥረት እያደረገች ነው። ቡርኪና ፋሶ ውስጥ ለአጭር ጊዜ ርዕሰ ብሔርነቱን ይዘው የነበሩት የጦር ሰራዊቱ ባለስልጣን የሽግግሩ መንግስት ጠቅላይ ሚኒስትር እንዲሆኑ መሾማቸው ተሰማ። ሌተና ኮሎኔል አይዛክ ዚዳ መሾማቸው የተነገረው ዛሬ ሲሆን ትናንት አዲሱ ጊዜያዊ ፕሬዝዳንት ሚሼል ካፋንዶ ቃለ መሀላቸውን ፈጽመዋል። ዚዳ ስልጣኑን በሲቪል ሰው ለሚመራ መንግስት እንዲያስረክቡ አለዚያ ሀገሪቱ ማዕቀብ ይጣልባታል ብሎ ካስጠነቀቀው ከአፍሪካ ሕብረት በጉዳዩ ላይ እስካሁን የተሰጠ አስተያየት የለም። ሶሪያ ውስጥ በጽንፈኞች እጅ ታርዶ የተገደለውን አሜሪካዊ የረድኤት ሰራተኛ ጭንቅላት ይዘው ቢያንስ 18 የሀገሪቱ ወታደሮች ደግሞ በተመሳሳይ ሁኔታ ሲገደሉ በሚያሳየው ቪዲዮ ውስጥ ከሚታዩት ሰዎች ውስጥ ሁለተኛ የፈረንሳይ ዜጋ ታይቷል ሲሉ የፈረንሳይ ባለስልጣናት አስታወቁ። የፈረንሳይ ፕሬዚደንት ፍራንሷ ኦላንድ ዛሬ ረቡዕ በአውስትሬሊያ ባደረጉት ጉብኝት እስላማዊ መንግስት በሚባለው ቡድን በተለቀቀው ቪዲዮ ውስጥ ሁለት የፈረንሳይ ተወላጆች ታይተዋል ብለዋል። ስለ ሁኔታው ሌላ ዝርዝር ገለጻ ግን አላደረጉም። መርማሪዎች እንደሚሉት የተባለው ሁለተኛው ሰው የፓሪስ አካባቢ ነዋሪ የነበረና ከአንድ ዓመት ገደማ በፊት ወደ ሶሪያ የተጓዘ የ22 ዓመት ወጣት ነው። በእስላማዊ መንግስቱ ቪዲዮ ላይ የታየው የመጀመሪያው ደግሞ ማክሲም ሆቻርድ የሚባልና ባለፈው አመት ወደ ሶሪያ የተጓዘ የ22 አመት ወጣት መሆኑን ሰኞ ዕለት የፈረንሳይ ባለስልጣናት ማስታወቃቸው ይታወሳል። ቆንጅት ታየን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ያለው የሰዓቱ የዓለም ዜና ዝርዝር ይቀርባል። አድማጮች አሁን ወደ ቀዳሚው አብይ ርዕስ ህብረተሰቡ የኢቦላ ቫይረስን በተመለከተ በማህበራዊ ድረገጾች የሚተላለፉ አንዳንድ መሰረተ ቢስ ያላቸውን መረጃዎች መስማት የለበትም ሲል የኢትዮጵያ ጤና ጥበቃ ሚኒስትር አሳሰበ። እስካሁን ባለው ጊዜም በኢትዮጵያ ለቫይረሱ የተጋለጠ ሰው ያለመኖሩን በድጋሚ ሚኒስትሩ መስሪያ ቤት አስታውቋል። የኢትዮጵያ ሳይንስ አካዳሚና የጤና አጠባበቅ ማህበር በጋራ ያዘጋጁት የግንዛቤ ማስጨበጫ ውይይት ዛሬ ተካሂደዋል። እነ ዝርዝሩ ነው በተለይ በምዕራብ አፍሪካ ከ14,000 በላይ ሰዎችን ያጠቃው ከ5,000 በላይ የሚሆኑትን ደግሞ የገደለው ኢቦላ የውይይቱ ርዕስ ነበር። በአዲስ አበባው ጊዮን ሆቴል የመሰብሰቢያ አዳራሽ የተካሄደው ይሄ ውይይት ታዲያ በመገናኛ ብዙኃን ጥሪ የተላለፈበት፣ የተለያዩ የህብረተሰብ ክፍሎችም የተገኙበት ሆኖ ታይቷል። ከእነዚህ አንዷ በግል ስራ ላይ የተሰማራችው ፍሬ ህይወት መንግስቱ ኢቦላ የፈጠረባት ስጋት ከፍተኛ መሆኑን ትናገራለች። እኛ በጣም ነው የምናወራው ማለት በጣም እንፈራለን ማለት በዚህ ፍጥነት ይህን ያህል ሰው ከገደለ እኛ አገር ቢመጣ ደግሞ በእኛ በዚህ በተጨናነቀ ኤንቫይሮንመንት፣ በዚህ በባስ ውስጥ እንኳን ስንሄድ፣ በታክስ ውስጥ እንኳን ስንሄድ ያለው መተፋፈግ ምን ያህል በጣም እንዲሆን እንደሚችል በጣም እንሰጋለን። በእኔ በጓደኞቼ በቤተሰቦቼ በጣም እናወራለን። ይሄ ነው በቃ ውስጣችን ያለ ስጋት። ምን ጥብቅ ያለሽ። አሁን እዚህ በመሳተፍሽ ደስተኛ ነኝ። ፈልጌ ነው የመጣሁት። ደስ ብሎኛል። በመንግስት ስራ ላይ የተሰማራው መኮንን አየለም ለውይይቱ የተገኘው በግሉ ነው። ግንዛቤ ራስን የመጠበቂያ መንገድ መሆኑን ይገልጻል። እንዴት አያሳስብም? ይህ እኮ የህልውና የመኖር ያለመኖር ጉዳይ ነው። ስለዚህ ቤተሰብክንም ሁሉንም ነገር ማዳን የምችለው አንተ አዌር ስትሆን ነው ነገሮችን ከዚህ አንጻር ብናያቸው። ስለዚህ ሁኔታው አሳሳቢ ስለሆነ ግንዛቤ እንዲኖር ለማድረግ ነው የመጣ። በትክክል በዚህ ውይይት መክፈቻ ላይ የተናገሩት የጤና ጥበቃ ሚኒስትር ዴታ አማካሪና የጽህፈት ቤት ኃላፊ ዶክተር ታዬ ቶሌራም ስለ ግንዛቤ አስፈላጊነት ትኩረት ሰጥተው አስረድተዋል። ሚኒስቴር መስሪያ ቤቱ የግንዛቤ ማስጨበጫ ውይይቶችንና ገለጻዎችን በማዘጋጀት ለህብረተሰቡ እያደረሰ መሆኑን ይህንኑ አጠናክሮም እንደሚቀጥል ነው የጠቀሱት። ኢቦላን በተመለከተ በማህበራዊ ድረገጾች የሚተላለፉ የተሳሳቱ መረጃዎች ግን ሰዎችን ጥንቃቄ ሊደረግባቸው እንደሚገባ አሳስበዋል። ህብረተሰቡ አንዳንድ ጊዜ በማህበራዊ ድህረ ገጾች ማለት በሶሻል ሚዲያ የሚተላለፉትን የሚዘገቡትን መሰረተ ቢስና ፍጹም ሀሰት የሆኑ ወሬዎችን መስማት የለበትም። ቅድም ፕሮፌሰር እንደገለጸው እንግዲህ ያው የምንቀበላቸውን መረጃዎች በሙሉ ፈትነን መቀበል አለብን ማለት ነው እና ለዚህ ደግሞ ትክክለኛው የዜና ምንጭ የጤና ጥበቃ ስለሆነ የጤና ጥበቃን መረጃ መከታተል ያስፈልጋል። የኢቦላ በሽታ እስካሁን በኢትዮጵያ አለመከሰቱን በድጋሚ የገለጹት ዶክተር ታዬ ለመከላከል የተያዘውን ስልትም ጠቁመዋል። በየትኛውም የሀገራችን ክፍል የኢቦላ በሽታ እስካሁን አልተከሰተም። ለሀገራችን ዋነኛው የኢቦላ መከላከያ ስልት ደግሞ በምዕራብ አፍሪካ የተከሰተውን ወረርሽኝ እዚያው ማቆም መቻል ነው። ለዚህም አገራቱ የበሽታውን መዛመት ማቋረጥ እንዲችሉ እርዳታ ማድረግ ያስፈልጋል። ይህንንም ለማድረግና አፍሪካዊ ወንድሞቻችንንና እህቶቻችንን ለመርዳት በቅርቡ ሁለት መቶ አባላት ያሉት የህክምና ቡድን ወደዛው ይጓዛል። በኢትዮጵያ እርዳታ ሰጪነት ማለት ነው። የሀገራችን መንግስት ከዚህ በተጨማሪ የገንዘብ ድጋፍም አድርጓል። የኢቦላ ወረርሽኝ በኢትዮጵያ ቢከሰት እንኳን ፈጣን ምላሽ ለመስጠት የሚያስችል የጤና ስርዓት በሀገሪቱ መኖሩንም ነው ዶክተር ታዬ ቶሌራ ለተሰብሳቢዎቹ ያብራሩት። የኢቦላ ወረርሽኝ ቢከሰት እንኳን ህብረተሰቡን ማዕከል ያደረገው የሀገራችን የጤና ስርዓት ፈጣን ምላሽ እንደሚሰጥ እሙን ነው። የኤች አይቪ ስርጭት በአስር አመት ውስጥ ዘጠና ፐርሰንት ዘጠና በመቶ እንዲቀንስ ያስቻለው የህዝብ ንቅናቄ፣ እንዲሁም ኮሚኒቲ ኮንቨርሴሽን የወባ በሽታ በእጅጉ እንዲቀንስ ያስቻለው የህብረተሰብ ተሳትፎ እና ቁጥራቸው እጅግ የበዛ ውጤታማ የጤና ፕሮግራሞችን መጥቀስ ይቻላል እና ኢቦላን መከላከል ከዚህ የተለየ አይሆንም ለኢትዮጵያ። በመሆኑም ቀዳሚው የሀገራችን ስልት ድንበሮቻችን ኢቦላን የማያሳልፉ ወይም ኢቦላ ፕሩፍ እንዲሆኑ ማድረግ ሲሆን ለማንኛውም ክስተት ሙሉ የሆነ ዝግጅት ግን ተደርጓል። በኢቦላ ወረርሺ ላይ በተዘጋጀው ህዝባዊ መድረክ የተለያዩ ባለሙያዎች ገለጻ አድርገዋል፣ ውይይትም ተካሂዷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስከንድርን ለዘገባው አመሰግናለሁ። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ልዩ የግማሽ ሰዓት ፕሮግራማችን ነው። የትንታኔው ርዕስ ይቀጥላል። ዩናይትድ ስቴትስ ቁጥራቸው ሁለት ሺ ሁለት መቶ የሚደርሱ ወታደሮቿን በኢቦላ ወረርሽኝ ክፉኛ ወደተጠቁት የምዕራብ አፍሪካ ሀገሮች በቅርቡ አሰማርታለች። ከእነኚህም ውስጥ የከፊል ያህሉ የመጡት በዩናይትድ ስቴትሷ የኬንታኪ ክፍለ ግዛት ከሚገኘው የፎርት ካምቤል የጦር ሰፈር ውስጥ ነው። ወታደሮቹ ኢቦላን ለመዋጋት በሚደረገው ትግል ለማገዝ ወደ ተፈለጉበት ከመሰማራታቸው አስቀድሞ የሚሰጣቸውን ስልጠና ለመመልከት የጦር ሰፈሩን በትላንትናው እለት ከጎበኙት የዩናይት ስቴትስ የመከላከያ ሚኒስትር ቸክ ሄግል ጋር ወደ አካባቢ የተጓዘችው የአሜሪካ ድምጿ ካርላ ባብ ያጠናቀረችውን ዘገባ ዝርዝር ቀጥሎ አቀርባለሁ። አሁን መጫሚያችሁን አውልቁ ሲል ይንደረደራል። የስልጠናው ቀዳሚ ቃል፣ በኢቦላ ላይ የተያዘው ትግል ከዚህ ይጀምራል። ከአንድ ሺህ በላይ የጦር ካምፕ ወታደሮች ወደ ምዕራብ አፍሪቃ ከሚሰማሩባት የፎርት ካምፔል ኬንታኪ፣ ወታደሮቹ ለቫይረሱ ሊያጋልጧቸው ከሚያስችሉ ማናቸውም ሁኔታዎች ራሳቸውን መከላከል የሚያግዛቸው እጅግ ጥብቅ ስልጠና ማለፍ ነበረባቸው። ኢቦላን ለመዋጋት በመጪው ሳምንት ወደ ላይቤሪያ ይዘምታሉና ያን ያህል የበረታ ሀሳብ ገብቶኛል አልልም። አዳዲስ ልምዶችን የማግኘት አዳዲስ ነገሮችን የማየት ጉጉትን የመሰለ እንደዚያ ያለ ስሜት አድሮብኛል። ወደ አፍጋኒስታን መዝመትን ከመሰሉ የጦር ዘመቻዎች ሁሉ የተለየ ግዳጅ መሆኑን እረዳለሁ። አብዛኞቹ ዘማቾች ለኢቦላ ሕክምና የሚውሉትን የአገልግሎት መስጫዎች በመገንባት ሥራ ላይ ይሰማራሉ። የሕክምና ባለሙያውን አልቬሮ ካቬሎን የመሳሰሉ ደግሞ የአገሬውን ሕክምና ባለሙያዎች ይረዳሉ። ለዘመቻዊ እየተሰናዳ የነበረውን ሰራዊት በትላንትና ዕለት የጎበኙት የዩናይት ስቴትሱ የመከላከያ ሚኒስትር ቸክ ሄግል ጦር ሰራዊቱ እስካሁን ያበረከተው አስተዋጽኦ ትልቅ ትርጉም አለው ይላሉ። እስካሁን ያደረጋችሁት በብዙ ረድቷል ነው ያሉት። የውጭ ጉዳይ ሚኒስትሩ የወታደራዊ ጦር ሚኒስትሩ ወታደራዊ ወታደሮቹ ከኢቦላ ታማሚዎች ጋር የቀጥታ ግንኙነት እንዲኖራቸው ባይጠበቅም ወደ ዘመቻው ከማቅናታቸው በፊት የተሰጣቸው ይህ ጥብቅ ስልጠናና የሃያ አንድ ቀናቱ ከዘመቻ መልስ የሚጠብቃቸው ከሰዎች ተገልሎ ለብቻ የመቆየት ግዴታ ሊመጣ የሚችለውን ድንገት ለመከላከል ያግዛል ተብሎ ይጠበቃል። ወደ ተከታዩ ርዕስ እንሻገር። አፍሪካ በየዓመቱ ከ18 ሚሊዮን በላይ የስራ ዕድል መፍጠር እንዳለባት ተመለከተ። አፍሪካ የኢንዱስትሪ ልማት ለማምጣትና ድህነትን ለመቀነስ ለምታደርገው ጥረትም ቻይና ተሞክሯን ለማካፈል ዝግጁ መሆኗን አመለከተ። ይችላል ተከታዩ ርዕስ ኢትዮጵያ የግብርና ልማቷን ከመሰረቱ ለመለወጥና የምጣኔ ሀብቷን ይዞታ በኢንዱስትሪው ዘርፍ ለማበልጸግ ከእስያ ሀገሮች ለመማር መዘጋጀቷን ደግሞ ያመለከቱት የኢትዮጵያው ፕሬዚዳንት ሙላቱ ተሾመ መግለጣቸውን ዘገባው ጨምሮ ጠቁሟል። መለስካቸው አመሀ ከአዲስ አበባ ያጠናቀረው ዘገባ ይህን ዝርዝር ይዟል። በአፍሪካ ሕብረት ረፋዱ ላይ የተጀመረውን የአፍሪካ ቻይና የድህነት ቅነሳና የልማት ጉባኤ የኢትዮጵያው ፕሬዚዳንት ዶክተር ሙላቱ ተሾመ ሲከፍቱ ባደረጉት ንግግር የቻይና አስገራሚ የኢኮኖሚ እድገትና ኢንዱስትሪያዊነት ዓለምን ያስደመመ እንደሆነና ከታምር የሚቆጠር ነው ሲሉ አወድሰውታል። ስለሆነም የቻይናን መልካም ተመክሮዎች ወይንም አሰራሮች አርአያ ማድረጉ መሠረታዊ ነው ብለዋል። በታቀደው መሰረት እንደ አውሮፓውያን ዘመን አቆጣጠር በ2063 ዓ ም አፍሪካ ኢንዱስትሪያዊ የበለጸገችና የተባበረች አህጉር የምትሆን ከሆነ ያለው አማራጭም የቻይናና የሌሎች ተመሳሳይ የኢኮኖሚ እድገት ያሳዩ የእስያ ሀገሮችን ምሳሌነት መከተሉ ይበጃል ብለዋል ፕሬዚዳንቱ። አገራቸውን በተመለከተም ኢትዮጵያ ኢትዮጵያ በያዘችው አዲስ የኢኮኖሚ ዕድገት አቅጣጫ በየትኛውም የእሴት ሰንሰለት ላይ ተጨማሪ እሴቶች ያሏቸው ምርቶችን ለማምረት የሚያስችል ዘመናዊ ቴክኖሎጂ ግብአት ያስፈልጋታል። የእስያ አገሮች በግብርናው ዘርፍ ካገኙት መሠረታዊ ለውጥና ወደ ኢንዱስትሪያዊነት ካደረጉት ሽግግር ኢትዮጵያ ለመማር ዝግጁ ናት። በኢትዮጵያ የቻይና አምባሳደር ሚስተር ዢ ጂያውያን በበኩላቸው የሀገራቸውን የድህነት ቀነሳ አቅጣጫ ምን አይነት ግብ ይዞ እንደተጓዘ ትኩረት ሰጥተው ነበር የተናገሩት። እንደሳቸው አባባል ላለፉት ሰላሳ ዓመታት ያህል በቻይና የተካሄዱ የድህነት ቀነሳ መርሃ ግብሮች ልማትን መሠረት ያደረጉ ነበሩ። የእነዚህ ልማትን መሠረት ያደረጉ የድህነት ቀነሳ መርሃ ግብሮች ልዩ ባህሪ በልማት የተራራቁ አካባቢዎችን የተቀራረቡ እንዲሆኑ ማስቻልና ዝቅተኛ የኑሮ ደረጃ ያላቸውን ዜጎች ከፍ ማድረግ ነው። ዛሬ በአፍሪካ አህጉር የሚያዩት የኢኮኖሚ እድገትና የድህነት ቅነሳም በእጅጉ የሚያነቃቃ እንደሆነ የተናገሩት አምባሳደር ዢጂአውያን የእድገቱ ፍጥነት ግን በቂ እንዳልሆነም ተናግረዋል። በዚህ ረገድ ቻይና ተመክሮዋን ለአፍሪካ ወንድሞቿ ለማካፈልም ዝግጁ ናት ብለዋል። ይሁንና አፍሪካ ውስጥ የሚካሄደው የድህነት ቅነሳ ሥራ ፍጥነቱና ቀጣይነቱ በ2015 ዓመተ ምሕረት በአውሮፓውያኑ የዘመን አቆጣጠር እንዲደረስባቸው የተዘረዘሩትን የሚሌኒየሙን የልማት ግቦች ለመምታት በቂ አይደሉም። ተመሳሳይ ስራና ዓላማ ከፊታችን ያለ ስለሆነ አፍሪካውያን ወንድሞቻችን የድህነት ቅነሳው ግስጋሴን ያፋጥኑ ዘንድ ቻይና በኢንዱስትሪ ልማት ያላትን ተሞክሮ ለማካፈል ዝግጁ ናት። በኢትዮጵያ የተባበሩት መንግሥታት ድርጅት የልማት ፕሮግራም ተጠሪ ሚስተር ኢውዥን ኦውሱ ባደረጉት ንግግር ትኩረት ከሰጧቸው ነጥቦች አንዱ የአፍሪካ ኢኮኖሚ እድገት አሁንም ብዙ ፈተና እንዳለበት የሚጠቁም ነው። በተለይም ከአፍሪካ ሕዝብ አብዛኛው ክፍል ወጣት የመሆኑን ያህል የዚህን ወጣት ትውልድ ምኞትና ፍላጎት ማርካት የሚያስከትለውን ፈተና አመላክተዋል። በየጊዜው ቁጥራቸው እየጨመረ የሚሄድ ከዩኒቨርሲቲዎች ተመርቀው የሚወጡ ሥራ ፈላጊዎች አሉ። ሥራ የማግኘትና ብሩህ የሆነ ተስፋ ይዘው ነው የሚወጡት። ይሁንና የአህጉሪቱ እድገት በቂ የሥራ ዕድሎችን ወደ መፍጠር አልተተረጎመም። ዓለም አቀፉ የሥራ ድርጅት እንደ ገመተው ከሆነ አፍሪካ በየዓመቱ ከ18 ሚሊዮን በላይ የሥራ ዕድሎችን መፍጠር ይገባታል። ይህ ለሁለት ቀናት የሚካሄደው የአፍሪካ ቻይና የድህነት ቅነሳና ልማት ጉባኤ በነገ ዕለትም ቀጥሎ ይውላል። የጉባኤው መሪ ቃል የኢንዱስትሪ ልማት ከአፍሪካ እና ከቻይና ተነጻጻሪ ምልከታዎች የሚል ሲሆን በጉባኤው የተለያዩ የጥናት ጽሑፎች እንደሚቀርቡ የወጣው መርሃ ግብር ያመለክታል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ክቡራትና ክቡራን አድማጮች ስርጭታችን እስከ ምሽቱ አንድ ሰዓት ይቀጥላል አንድ ሰዓት ተኩል ድረስ ይቀጥላል። ተከታዩ ቅንብር ሳምንታዊው ሐኪሞን ይጠይቁ አለኪ ሞን ይጠይቁ እያነጋገረ ባለውና በአሳሳቢ ቦላ ወረርሽኝ ዙሪያ እያቀረብን ያለነው ተከታታይ ልዩ ዝግጅት ለምሽቱ ለቫይረስ የተጋለጡ ሰዎች በሚሰጠው የህክምናና እንክብካቤ አይነት ዙሪያ ያተኩራል። በአሁኑ ሰዓት የሚሰጠውን የህክምና አገዛ በሚቃኘው በዚህ ቅንብር ሙያዊ ማብራሪያውን የሚሰጡን ዶክተር ብስራት ኃይለመስቀል ናቸው። ዶክተር ብስራት በሀዋርድ ዩኒቨርሲቲ የፋርማሲ ትምህርት ቤት ተባባሪ ፕሮፌሰርና የመድኃኒት መረጃዎች አገልግሎት ክፍል ዲሬክተር ናቸው። ወደ ውይይቱ ዶክተር ብስራት ኃይለ መስቀል በቅድሚያ ለጊዜው አመሰግናለሁ እሽ እኔም አመሰግናለሁ በጣም ዶክተር ብስራት የኢቦላ ህክምናና እንክብካቤ ቀደም ሲል የሙከራ መድኃኒቶቹን ጨምሮ በርከት ያሉ ድንገቶችን አንስተን ተወያይተናል የአገሮቹን የህክምና አቅርቦት አቅምና የወረርሽኙን ስርጭት ብርታት ጨምሮ በሙከራ መድኃኒቶችም ሆነ በህክምና ውጤቶች ረገድ የተለያዩ ልምዶችና ጥረቶች እየተዘገቡ ነውና እስኪ ከሕክምናና እንክብካቤው አቀራረብ መሰረቶች እንነሳ። አንድ ሰው ለኢቮላ ቫይረስ መጋለጡ ከተረጋገጠ በኋላ በተለይም ደግሞ የህመሙ ምልክቶች ከታዩበት በኋላ የህክምና አቅርቦቱ ምን አይነት እንክብካቤ ይጠብቀዋል? ጥሩ ጥያቄ ነው። በዚህ በኢቦላ ገና ሁላችንም እንደ አዲስ ሜዲካል ኮሚኒቲውም እየተማርን ነው። በጣም ልምድ ያለው ኤክስፔሪንስ ሊሆንበት በሽታ አይደለም። አሁን ከአምስት ሺህ ሰው በላይ ሞቷል። በዌስት አፍሪካ እዚሁም በአሜሪካ ሀገርም ወደ ስምንት በሽተኞች ዩሮፕም እንደዚሁ እየታየ አሁን ከምናያቸው በሽተኞች እየተማርን ነው እና እንግዲህ እስካሁን ከተማርነው ነገር አንደኛ የመጀመሪያው ሲምተም በቫይረሱ ከገባ በኋላ በፈጣን መንገድ ሰውነታችን ይራባል እና የሚያመጣው የመጀመሪያው የህመም ምልክት ትኩሳት ነው። ትኩሳቱ ሰውየው ቫይረሱ ካገኘው ከአንድ ሳምንት በኋላ እንደዚህ ይጀምረዋል እና ለሶስት ለአራት ቀን ይቀጥላል። ትኩሳቱ በኋላ ትኩሳቱ እየጨመረ ፍሉ እንደያዘው ሰው ማንቀጥቀጥ፣ የጡንቻም ፔን መስል የመሳሰለው፣ ድካም የመሳሰለው ነገር ከዛ ምግብ አለመብላት፣ እነዚህ እንግዲህ ለሶስት ለአራት ቀን ይቆያሉ። በትኩሳት እና ጠቅላላ ጤና ለመሰማት በሚመለከት አራተኛው ከአምስተኛው ቀን በኋላ የሆድ ነገር ይጀምራል ማስታወቅ ሲቀመጥ ከፍተኛ የሆነ የሆድ ሕመም ይጀምራል። ተቅማጡ ትንሽ እየቆየ ሲሄድ እየባሰ እየባሰ ይሄድና አንዳንዴ በጣም ቀጭን ከመሆን የተነሳ አንዳንድ ሪፖርት እንዳየሁት እስከ አስር አስራ ሁለት ሊትር ድረስ በቀን ሊያስቀምጥ ይችላል ማለት ነው። ማስታወኩም ደግሞ እንደዚሁ እስከ ከአንድ ሊትር እስከ አንድ ነጥብ አምስት ሊትር ድረስ ያህል የሚሆን ማስታወክ ይጀምራል። ያን ያህል መጠን ያለው ፈሳሽ ከሰውነታቸው ሊወጣ ይችላል በሁለት ይወጣል ማለት ነው። በዛም ምክንያት በጣም ክብደት ይቀንሳሉ። እስከ አስር ኪሎ ድረስ ሰውነታቸው ይቀንሳል ማለት ነው። እዚህ ጋር ያሉ አንዳንዶቹ የቆዳ በሽታ ላይ ችፍ የሚል ነገር ሊወጣባቸው ይችላል። እንግዲህ ይሄ ሌላ አንድ ሶስት አራት ቀኖች ይቆያል። ይሄ ማስቀመጥና ማስባዱ ችግር ምንድን ነው? አንደኛ ፈሳሽ ከሰውነታችን ውስጥ ሙልጭ አድርገው ይወስዳል ማለት ነው። ዲሃይድሬትድ እንሆናለን። ሌላው ሰውነታችን ውስጥ ያሉ ንጥረ እንትኖች ኤሌክትሮላይት የምንላቸው እነሱንም አብሮ ይዞ ይወጣል ማለት ነው። ስለዚህ በተለይ ፖታሽየም የሚባሉ ማግኒዥየም እና ካልሽየም እነዚህን ንጥረ ነገሮች ከሰውነታችን ስለሚያወጣ በሱ ምክንያት የሚመጡ ብዙ ችግሮች ይፈጠራል። እዛ ላይ ካልቆመ የውሃው ከሰውነታችን ሙልጭ ብሎ መውጣት፣ ኩላሊቱ የሚያጣራው ነገር ከመውጣቱ የተነሳ ኩላሊቱ መስራቱን እያቆመ ይመጣል። ሽንት አይኖርም። ያ ደግሞ ልቡ ደም የሚያዘዋውረው ነገር ከማጣቱ የተነሳ ለራሱም ደም ማግኘት አይችልም። ስለዚህ ቀጥሎ የልብ ይመጣል። የልብ ስራ ይታወቃል። እነሱ እነሱ ተደራርበው ሳምባው መቆም ይጀምራል። አሁን አሁን በቅርብ የሞቱት ዶክተር ማርቲን ትላንትና የሞቱት ዜና ላይ ቀርበው እንደሆነ አንደኛው ኩላሌታቸውና ሌላው ደግሞ ሳንባቸው መተንፈስ አልቻሉም። ሁለቱ ነገሮች ጨማምረው ሰውየውን ከዛ በኋላ ምንም አይነት ህክምና ሊመልሰው ማይችልበት ቦታ ይደርሳል፣ እና ያ ሰውየውን ይገለዋል ማለት ነው። መልካም ዶክተር ብስራት ቀደም ብሎ የጠቀሷቸውን በሴራሊዮን በበጎ ፍቃድ የህክምና አገልግሎት ላይ ሳሉ ታሞ የመጡትና በትላንትና ዕለት ያረፉትን አሜሪካዊ ዜግነት ያላቸው ሐኪም ሁኔታ መዳን አለመቻላቸውን ጨምሮ እያነጋገረ ነው። አሁን የጠቋቀሷቸውን ጭብጦችም እናነሳለን። ቅድም የገለጿቸው የህመም ምልክቶች ሲታዩና ኢቦላ መሆኑ በምርመራ ከተረጋገጠ በኋላ ምን ይደረግለታል? አንድ ህመምተኛ እርስዎ እንደሚሰሩበት ባለ ትልቅ የህክምና ተቋም ውስጥ ህክምናው በሁለት ይከፈላል። አንደኛው ሰፖርቲቭ ህክምና ነው የሚባለው ሌላው ደግሞ ቫይረሱን ለመግደል የሚደረገው ሙከራ ነው። አንድ ሰው ቫይረሱ ቶሎ ሰውነት ውስጥ ተራብቶ በበቂ መጠን ከመድረሱ በፊት ቴስት ሲደረግ አይመጣም። ትክክል፣ ኔጌቲቭ ይሆናል ማለት ነው። ምርመራ ሲደረግ አይገኝም። በምርመራ ስለማይገኝ ያ ጊዜውን ያራዝመዋል። ህክምና ከማግኘቱ በፊት ሁለቱም የሞቱት አሜሪካ ሀገር ሰዎች በዚህ ምክንያት ነው። ጊዜ በመወሰዱ በዛ በጊዜ ውስጥ ቫይረሱ ለመራባት እድል ስላገኘ አለመመለስ ቦታ ላይ ከደረሰ በኋላ ፖዘቲቭ ቢሆንም ያን ጊዜ የሚደረግላቸው እርዳታ ጥቂት ነው። እንግዲህ በሰፖርቲቭ ቴራፒ ወይም ህክምና የምንለው የሚደረገው የሚደረጉ ነገሮች ከትኩሳቱ ነው የሚጀምረው። ትኩሳት ላለው ለትኩሳት መቀነሻም ቢሆን ፓናዶል አለ፣ ታይልኖል አለ፣ ሌሎች የተለያዩ ማንም ሰው ትኩሳት ሲኖረው የሚወስዳቸው መድኃኒት ይሰጠዋል። ሁለተኛው የማስታወክና የማስመለስ ቦታ ከደረሰ በኋላ ዋናው ትልቁ ህክምና ያን የወጣውን ፈሳሽ መተካት ነው እና የውሃ በአፍ መስጠት ስለማይቻል በአፍ የሚሰጡት ተመልሶ ስለሚወጣ በደም ስር ነው የሚሰጠው በብዛት የሚሰጠው ያ ፈሳሹ ነው። ከዛ እንግዲህ አብኖጡ እነዚህ ንጥረ ነገሮችን እሱን መተካት ያስፈልጋል። ስለዚህ የሚሰጠው ፈሳሽ ፈሳሽ ብቻ ኢትዮጵያ ግሉኮስ እንደምንለው ግሉኮስ ብቻ ሳይሆን እነዛ የጠፉትን ንጥረ ነገሮች ፖታሽም፣ ካልሽም እነሱ እነሱን እየሞላ እንዲህ ይሰጣል ማለት ነው። በተረፈ የሚያስታውከውና የሚያስቀምጠው ነገር የሚያስቆሙ መድኃኒቶች አሉ። ለሌላም በሽታ ቢሆን ተቅማጥ ለያዘው ሰው የሚሰጡ ሆን የሚያደርጉ ለማስመለስን ለማቅለሽለሽ ና ለማስታወቅ የሚሰጡ እነሱ ሁሉ ሊሰጣቸው ይችላል። እነዚህ ሰዎች ማለት ነው። ህመም አለው፣ በጣም ብዙ ህመም አለው። የነርቭም ህመም ያመጣል። የሆነም ቁርጥማት ቁርጠት ያመጣል። ለእሱ ደግሞ በተለይ ናርኮቲክ የምንላቸው መድኃኒቶች ለፔን የሚሆን ጠንካራ የሆነ ፔን በሽታን፣ ህመምን የሚያስታግሱ መድኃኒቶች አሉ። ያን እያለፈ የመጣ ሰው እንግዲህ እና ኩላሊቱ በበሽታው መያዝ የጀመረ ሰው ዳያሊሲስ አለ ዳያሊሲስ ተደርጎ ደሙ መጣራት አለበት፣ ይጣራል። በዚህ መካከል እንግዲህ ኢንፌክሽን ሊይዘው ይችላል። ብዙ ባክቴሪያዎች ሰውነቱ ክል ይችላሉ። ለእሱ ደግሞ ለኢንፌክሽኑ አንቲባዮቲክ ይሰጣቸዋል ማለት ነው። እንግዲህ ያን ጊዜ ነው አንዳንዴ የደም ምልክት የሚያሳየው። አፍንጫቸው፣ ጥርሳቸው የመሳሰለው ነገር መድማት ከጀመረ ደግሞ ደም ደም ደም ትራንስፊውዥን ይሰጣቸዋል። አለርጂ አንዳንድ ጊዜ ከሆነ ደም ብለድ ፕሬሸራቸው በጣም ከወረደ እሱን ወደ ላይ ከፍ የሚያደርግ ይሰጣቸዋል። ራሽ ከመጣፈቅ ቆዳቸው ላይ ደግሞ የሚያሳክፍ ችፍ የሚል ነገር ለእሱ አለርጂ ስለዚህ ህክምና በጣም ሰፊ ነው። እንደሚታዩት ምልክቶች እነኝን የህመም ምልክቶች በደጋፊ ባሏቸው ደጋፊ ወይም አጋዥ ባሉት ህክምና መሰረት ማከም በትይዩ ይካሄዳል። የሙከራ መድኃኒቶችም ሆኑ ሌሎች በቀጥታ ለቫይረሱ የሚነጣጠሩ ህክምናዎች ባሉበት አዎ ይሄ ሁሉ እየተደረገ አንዳንዶቹ መተንፈስ ያቀታቸዋል። ያን ጊዜ ትንፋይ ሲያቀታቸው ኦክሲጅን ይሰጣቸዋል። እሱንም ካቃታቸው ደግሞ ማሽን ላይ ተደርጎ ቬንቲሌተር ይደረግላቸዋል። ይሄ ሁሉ እየተደረገ ከዛ በዛው በቴዩ ማለት ነው ቫይረሱን የሚዋጉ መ እነዚህ ሁሉ አሁን ቫይረሱን የሚዋጉ አይደሉም። ቫይረሱን የሚያጠፉ ሳይሆን ቫይረሱ የሚያመጣቸውን ችግሮች ለመፍታት የሚደረጉ ድጋፍ በአጋዥነት የሚሰጡ መድኃኒቶች ናቸው። መድኃኒቶቹን በሚመለከት አሁን በጊዜው የተለያዩ መድኃኒቶች ጥናት ላይ ያሉ አሉ። ግን ምንም ይሄ ነው ተብሎ በመንግስት ደረጃ በማንኛውም ዓለም በዓለም ጤና ጥበቃም ቢሆን በአሜሪካም አገር ቢሆን ኢሮፕም ስርአቱ ታውቆ የወጣ መድኃኒት የለም። ለኢቦላ ሕክምና ተብሎ ፍቱም መድኃኒነቱ የተረጋገጠ መድኃኒት የለም በሙከራ ይረዳል በሚል ከሚሰጡት አሁን ከምንመለከታቸው ውጪ ዶክተር በስራት፣ እስኪ እነኚህን የህክምና የሙከራ መድኃኒቶች ቀደም ሲል ያነሳ ነውን በርከት ላሉ ታማሚዎች ስቱም በመርዳቱ የተመረጠውንና እና ነገር ግን የአቅርቦት እጥረት እንደነበረ ይነገር የነበረውን ዚማፕ የተባለውን ጨምሮ አሁን ከደረስንበት አሁን ከሚታዩ ሁኔታዎች አንጻር እንመልከት። የትኞቹ መድኃኒቶች ሰሩ? ለምን? ምን አይነት የመከላከያ ክትባቶች? ዶክተር በስራት ኃይለ መስቀል ሳምንት ይመለሳሉ። በአሁኑ ግን ለጊዜያቸው አመሰግናለሁ። እግዚአብሔር ስትልኝ ክብራትና ክብሯን አድማጮች ፕሮግራማችን ወደ መገባደዱ ተቃርቧል። አሁን የምሽቱ ምርጥ ዜማ ነው። ሰዓቱ ጥቂት ደቂቃዎች አሉን፣ ስርጭታችን እስኪጠናቀቅ

የሚወዷት ልጅ አድርጎ ባናገር ቀን ስሰማለሁ ድምፅሽን በሽቦ የሌሊቱስ ነገር አያልቅም ታስቦ የሌሊቱስ ነገር አያልቅም ታስቦ እበበላው ጠፋ ባነደው ከሰለ ክቡራትና ክቡራን አድማጮች፣ ምሽቱ አንድ ሰዓት ተኩል ደረሰ። የተሰናበት ነው ያስተናገድኳችሁ አላ ከበደ። ፕሮግራሙን ከመራልን ኃይሉ ታምራትና ከቴክኒሻኗ ዛሃራት አብዜድ ጋር በምሽቱ ሶስት ሰዓት መደበኛ ዝግጅታችን መልሰን እንገናኝ። በእኔ በኩል ሰላም፣ መልካም ምሽት። ሙሉቀን ይቀጥላል። ባነዳው ከሰለ አንቺን የመሰለ